ما سلام لا يا يا يا يبيت ካደገችበት አዲስ አበባ እድሜዋ ባይፈቅድም ተጨማሪ ዓመታትን ፓስፖርቷ ላይ አስመዝግባ ወደ ዱባይ ለስራ ተሰደደች። የሕይወት እጣ ፈንታዋ አስቸጋሪ ቤተሰብ ውስጥ አልጣላትም። ጥሩ ሥነ ምግባር ያላቸው፣ ለሰው ልጆች ሁሉ መልካም አመለካከትና አክብሮት የሚሰጡ ሻል ያለ ኑሮ የሚኖሩ ቤተሰቦች ልጆች ሞግዚት ሆነች። ለሰባት ዓመታት ዱባይ ውስጥ ከእነዚህ ቤተሰቦች ጋር ስትኖር አራት ልጆችን ከተወለዱበት ጊዜ ጀምሮ በመንከባከብ አሳድጋለች። ቀጣሪዎቿ ለልጆች ያላትን ፍቅርና ቅርርብ የቤተሰብ ያህል በመሆኑ ለጉብኝት ሀገር ውስጥና ከሀገር ውጭ ሲጓዙ ፀሐይ ተለይታቸው አታውቅም። እስከ መቼ ዱባይ ውስጥ እኖራለሁ፣ ህይወቴን ሰርቼ የምቀይርበት ጥሩ ሀገር ልጥፋ የሚል ሀሳብ በአይምሯ ውስጥ ሁልጊዜም ይመላለሳል። 2016 አውስትራሊያ ጎልኩዌስት የነበራቸውን የጉብኝት ጊዜ እንደዋዛ ልታልፈው አልፈቀደችም። ከቀጣሪዎቿ ጋር ካረፉበት ሆቴል ወታ ጠፋች። ዱባይ ከ2009 ሄድኩትኝ ወደ ሰባት አመት ቁጭ ብያለሁ። ከእነሱ ጋር አንድ ቤት ማለት ነው እና አራት ልጆች አላቸው እና እኔ የልጆች ጠባቂ ነበርኩም ነበርኩኝና፣ እንዲሁም መንታህት አለችኝ እና መንታህቴም አንድ ቤት ነበር የምንሰራው ሰውሷም ታግዘኝ ነበር። ያው የተለያየ ሌሎችም አሉ እና ትልቅ ቤተሰብ ውስጥ ነበርን እና ትንሽ የሀብት ደረጃ ላይ ያሉ ሰዎች ትንሽ ስራ ይበዛብኝ ነበረ። ወጣት ነበርን። ልጅ ነበር ማለት ይቻላል። እኔ በአስራ አራት አመት ነው ወደ ዱባይ የሄድኩትኝ እና ያው ጥሩ ቢባልም ጥሩ የህይወት ትምህርት አግኝቼበታለሁ። ግን ያው በልጅነቴ ብዙ የተፈተንኩበት ነው ማለት ነው። የዱባይ ኑሮ በጣም ብዙ ሀገር እጅ ያለው ከዛ በፊት ሁልጊዜ ሰዎቹ ያው ትራቭል ያደርጋሉ ለጉብኝት ለምናምን እና ከእነሱ ጋር በሄዱበት ብዙ ሀገሮችን አይቻሉ። በጣም ብዙ ሀገሮች ከአስር ከአስራ ምናምን በላይ የሚበልጡ ሀገሮችን አይቻሉ እና ና ያው የመጣውትም ለጉብኝት ነበረ። ስለዚህ ብዙ ሀገሮችን አይቻሉ። ከዛ በፊትም ታይላንድ በጣም ብዙ ጊዜ ሄጃለሁ፣ ቢያንስ ከስምንት ጊዜ በላይ ሁልጊዜ ጊዜ ታይላንድ እንሄዳለን። ሌላው ሳውዝ አፍሪካ ሄጄ አለው ጀርመን ሄጄ አለውኝ። ታይላንድ ያው ብዙ ጊዜ ብያለሁኝ። ከዛ ፑኬት የሚባል ሀገር ብዙ ብዙ ሀገሮች አሁን ማስታወሳቸው እነዚህ ናቸው። እና በጣም የተለያዩ ፈረንሳይም ሄጄ ነበረ የተለያዩ ሀገሮቼ ሄጃለሁ እዚህ ከመምጣቴ በፊት እና እዛም ብዙ ጊዜ ለመጥፋት ሞክር ነበረ። ግን እዚህ ትመጣ ያው ማንንም አልተናገርኩም፣ በራሴ በቃ ጠፋለሁ ብዬ የዚህ ሀገር ሁኔታዎችን አንብቤ ምናምን ብዙ ምቾት ስላልነበረኝ እዛ በቃ ራሴን ለመቀየር ለዛ ነበር ልጠፋ ሀሳብ የነበረኝ። ስለዚህ እዚህ ሀገር ያው ወስኜ ነው የመጣሁት። ሲነቀ እና የጠፋዎች ጎልኮስ ነበር ያረፍነው፣ ጎልኮስ ከብሪዝበን ማለት ነው ከዛ ነው እነሱ ቤት አልነበሩም። እኔ በቃ አነባለውኝ እንዴት እንዴት እንደሚካሄድ ምናምን ከዛ በዛ በዛ ምክንያት ያው እዚህ ለመቅረት አሰብኩኝ ማለት ነው። ከጎል ኮስት ወደዚህ በታክሲ ነው የመጣትኝ ወደ ብሪዝበን ማለት ነው። ሰርች አርጌ የኢትዮጵያ ኮሚኒቲዎች ያሉበት ቦታ ብዬ ሰርች ሳረግ የሞሮካ የሚባል ቦታ መጣለኝ እና ከዛ ከጎል ኮስት ወደ ሞሮካ መጥቼ ከዛ ፖሊስ ስቴሽን ሄጄ እጄን ሰጥቼ ከዛ ያው ብዙ ፕሮሰሶች ነበሩ። ከዛ በኋላ ዲክቴሽን ሴንተር ነበርኩኝ። ከዛ ከዲቴሽን ሴንተር ያው ብዙ ነገሮችን ጥያቄዎችን አሳልፌ ብዙ ነገሮችን አሳልፌ ነው ማለት ነው የህይወት ነው የጀመርኩት እዚህ ያገር ስመጣ። ለፖሊስ እጇን የሰጠችው ፀሐይ እስር ቤት ገባች። ቀጣሪዎቿ ይዘናት መመለስ አለብን ቢሉም ዳግመኛ ወደ ዱባይ ለመመለስ ፍጹም ፈቃደኛ ልትሆን አልቻለችም። ተመልሳ ልትሄድ የማትፈልግበትን ምክንያት በአሳማኝነቱ የተቀበለው የአውስትራሊያ መንግስት፣ ጥያቄዋን ስላመነበት ለቀጣሪዎቿ እንውሰዳት ጥያቄ ፈቃደኛ ሳይሆን ቀረ። ከእስር ቤትም ወጥታ ሆቴል አረፈች። ህይወት በአውስትራሊያ ቀጠለ። ከዛ በኋላ ኔዘርላንድ ሊሄዱ ነበረና ያው ብዙ አገር ቱር ሊያደርጉ ነበር የመጣ ነው ያው ለወር ምናምን የመጣ ነው። እና በጣም ያስፈራ ነበረ አንድ እህት አለች፣ ኢትዮጵያ ሰናይት ትባላለች። በእውነት እሷ በጣም ብዙ ነገር ነው የከፈለችልኝ። ብዙ ነገር ያ ህይወት እንድጀምር ያደረገችኝ እሷ ናት እና በጣም ባለውለት አይነት በዚህ አጋጣሚ ላመሰግናት ወዳለኝ በጣም ያስፈራል። እንደገናም ደግሞ እህት ደግሞ እነሱ ጋር ስለምትኖር እዚህ መጥቼ ቀርቼ እዚ ሰራተኛ እዚህ ሲመጡ በጣም ከባድ ነው። ብዙ ነገር ከፍለው ምናምን የሚያመጡንና ያስፈራል ልህቴ ነው እራሱ እዛ ከሄዱ በኋላ ከሄዱ በኋላ ምን ያደርጓታል ምናምን አምን የሚለውን ሳስብና በጣም ጭንቀትና ከባድ ጊዜን ያሳለፍኩት በአጠቃላይ። ስለዚህ ፈርቼ ነበር እውነት ለመናገር። በዛ ላይ ደግሞ ገና ወጣት ስለነበርኩኝ ያው ብዙ የሚያስፈራ ነገሮች ነበሩት። እንደገና ዲቴንሽን ሴንተር ማለት ያው እስር ቤት ነው። እዛ ስንሄድ በጣም የሚያስፈራ ነገሮች፣ ሁልጊዜ አለቅሳለሁኝ ግን በቃ አይ ቲንክ ስትሮንግ መሆን አለብኝ ጠንካራ መሆን አለብኝ ብዬ ያው መጨረሻ ይን ለማሳመር ያው ታገልኩኝ። ከዲቴንሽን ሴንተር እንደወጣሁኝ ያው ብሪጅን ቪዛ ነው የሰጡኝ። ማለት ሲትዌሽን ያለበት ሲትዌሽን ነበሩ ሰዎች ወራሱ እዚህ ስለነበሩ ይዘናት መሄድ አለብን ሲሉ እኔ ደግሞ እምቢ አልኩኝ። እና ያው የራስ የሆነ ማለት ምቾት እንደሌለኝ ስነግራቸው አሳማኝ ስለሆነላቸው ነው ብሪጅን ቪዛ ወዲያው ሰጥተውኝ ከዲቴንሽን ሴንተር ወጥቼ ሆቴል ነበርኩኝ ለሶስት ወር ከዛ ኬዝ ወርከሮች ምናምን ቀጠረውልኝ ያው ቤት እንዲፈልጉልኝ አደረጉ። ከዛ ቤት መከራየት ገባውኝና ለተወሰኑ ለአንድ ለዘጠኝ ወር ምናምን ከአውስትራሊያ ገቨርመንት ያው ክፍያ ያገኝ ነበር ለኑሮ። እና ከዛ በኋላ ያው ስራ ፈልጌ መግባት እንዳለብኝ ተረዳውኝ። እነሱ መፈለግ አለብሽ ራስን መቻል አለብሽ ሲሉኝ ያው ተሯሩጬ ስራ ገባውኝ። ከዛ ስራ ገብቼ አሁን ራሴን ችዬ ነው ምኖረው እና እስካሁን ወረቀት አላገኘውም ግን ሰርቼ ታክስ ከፍዬ ያው እንደ ማንኛውም ሰው እኖራለሁ፣ በብሪጅን ቪዛ ማለት ነው። ያው ወረቀት እስካሁን አላገኘሁም፣ ገና ፕሮሰስ ላይ ነኝ ያለሁት። ህይወት እንደሚነገረው ቀላል ባይሆንም ፀሐይ ጠንክራ በመስራት ኑሮዋ ላይ መሻሻልን አሳየች። በባህሪዋ ተግባቢነት በርካታ ኢትዮጵያውያንን ወዳጅነት አፈራች። በአንድ የቀን አጋጣሚ አዲስ ከኬንያ የመጣ ሰው ስለማይነዳ ወደ ቤተ ክርስቲያን ይዘሽ ነይ የሚያውቋት ሰዎች አሏት። ሚሊዮን ሀብታሙ ልትወስዶ የመጣችውን ቆንጆ ሲመለከት ወደዳት። እባካችሁ ወድጃታለሁ ለአግባት የሚል ጥያቄ አቀረበ። የብሪዝበን ቅዱስ ገብርኤል አገልጋይ ነኝ እና እዛ ሰንበት ትንፊት እያለኝ ጥሩ ጥሩ እህቶች ጥሩ ወንድሞች ጥሩ ቤተሰቦች አፈች ያለኝ እና ያ ሰንበት ተማሪም ስለሆንኩኝ ብዙ ብዙ ነገሮችን ከእግዚአብሔር ጋር እግዚአብሔር አከናውነውለኛል እና የሆኑ ሰዎች ነበሩ ቤተክርስቲያን የማውቃቸው አብረን የምናስቀድስ ሰዎች እና እነሱ የአሁኑ ባለቤቴ ሚሊዮን ይባላል እና አቶ ሚሊዮንን ያስታወቁኝ እነሱ ናቸው። እሱ ከኬንያ ኬንያ አብረው ነበሩ። ከኬንያ ሲመጣ ያው አንድ ጊዜ የሆነ ቀን ገብርኤል ቤተ ክርስቲያን ደወሉልኝ እና ይዘሽው ነይ ምናምን አሉኝ። ያው አዲስ ስለሆነ አይነዳም ነበር እና ከዛ እዛ ይዤው ስመጣ እነሱ ጋር በዛውም ተዋወቅን። ከዛ እሱ ደግሞ እስኪ ልጅ ጠይቁልኝ ምናምን አላቸው። እነሱም ጠየቁኝ። መጀመሪያ እኔ ያው ሬዲ ስላል ነበርኩኝ ለጋብቻ ምናምን ፍቃደኛ አልነበርኩኝም። በኋላ ግን እየቆየው እነሱም ደጋግሞ አንቺ ይሄ ልጅ ጥሩ ነው ምናምን ምናምን ሲሉኝ እሺ መልካም ብዬ ያው ሁኔታዎችን አይቼ ከዛ እየተግባባን እየተግባባን ስትመጣ ጥሩ ሰው መሆኑን አየውኝ እና ደግሞ እሱም የቤተክርስቲያን አገልጋይ ነው። እሱ የቅዱስ ጊዮርጊስ አገልጋይ ነው። እኔ ደግሞ የቅዱስ ገብርኤል አገልጋይ ነኝ። ስለዚህ በቃ በቤተ ክርስቲያን ህይወቱ ጥሩ ስለሆነ እንዲሁም እርጋታ ያለው ልጅ ስለሆነ ያው መረጥኩት ያው ተግባባ ወሰንኩኝ ማለት ነው ለመጋባት ስለዚህ በጓደኝነት ተወቃችን አሁን ሁለት አመት ከምናምን ሶስት አመት ሊሆነው ነው ግን ጓደኝነት ከጀመርን አንድ አመት ከምናምን ከቆየን በኋላ ነው ወደዛ ብቻ ሄድ ነው ማለት ነው ያለፉትን ሁለት አመታት አውስትራሊያ በኮሮና ቫይረስ ወረርሽኝ ምክንያት አብዛኛውን ወራቶች በክልከላ ውስጥ አሳልፋለች። ፀሐይ ከሚሊዮን ጋር ለመገናኘት ገደቡ ችግር ባይሆንባቸውም ሰርጋቸውን ለማራዘም ሊጠሩት ያሰቡትንም ሰው ውስን ሊያደርግባቸው ግን ችሏል። ምኑሮ ለየብቻ ነው። ብዙ አንራራቅም። ያን ደቂቃ መንገድ ነው ከቤታችን ስቤት ማለት ነው እና እውነት ነው እኛ እንዲሁም ከዚህኛው በፊት ነበረ ሰርጋችንን ልናረግ ያሰብ ነው ያው ነገሮች በኮቪድ ምክንያት አንድ ወር ከምናምንም አራዝመናል ስለዚህ ብዙ አልከበደንም እውነት ለመናገር ግን ስትል በሰርጋችን ላይ ብዙ ነገር የኮቪድ ነገር ተጽዕኖ አድርጎብናል እንዲሁ ማውነ ራሱ ሰሞኑን ራሱ የሰርጋችንን ፕሮግራም ካሰብም በኋላ ሶስት ቀን አራት ቀን ሲቀረው አዲስ ኬዝ ምናምን ስለተገኘ እኛ የጠራ ነው ወደ ሁለት መቶ ሀምሳ ሰው ነበር እና ከሁለት መቶ ሀምሳ እስከ ሶስት መቶ ሀምሳ ሰው ግን በአራት አራት ቀን ሲቀረው ሰርጋችን ያው መቶ ሰው ነው ሰርግ ላይ መገኘት ያለበት ሲሉ፣ ያው እኛም ቀንሰን በመቶ ሰው ነው ማለት ነው ሰርጋችንን ያደረግነውና በጣም አፌክት አድርጎናል። እውነት ለመናገር ሰርግን ከሀገር ከቤተሰብ ርቆ በሰው ሀገር ማከናወን ከባድ ቢሆንም ጸሐይ የተወለደችበት የሶዶ ጉራጌ በዓል መሰረት የእንሾ ሽላ ቀን በማዘጋጀት ልዩና በትዝታ ብዙዎች ወደ ሀገር ቤት የወሰደ የጋብቻ ስነስርዓት ፈጽማለች። እኔ የጉራጌ ፍርድ ጉራጌ ተወላጅ ነኝና በእኔ በሀገሬ በዓል በተወለድኩበት በዓል እንሾሽላ ሚባል አለና እንሾሽላ ያው ሰርጉ እሑድ ሆኖ ዓርብ ነው እንሾሽላ የሚደረገው። እኔ ግን እንሾሽላዬን ያደረኩትኝ በዚህ ሀገር ያው ብራይዳል ሻውር እንደሚሉት ማለት ነውና እኔ ብራይዳል ሻውር ዘመናዊን ሳይሆን የባህሌን ጠብቄ የተወለድኩበትን ሀገር የሶዶ ጉራጌ ሀገርን በዓል ጠብቄ ሴት ልጅ ስታገባ እንሾሽላ ቤቷ ውስጥ ይደረጋል። ያው እናት አባቴ ቢኖሩ እነሱ ናቸው እዚህ የሚደግሱልኝ፣ ግን እዚህ ያው ብዙም በዓሉ የሚያቅሶ የለም። ግን እኔ ባህሌን ለሀገር ማስተዋወቅ አለብን፣ እዚህ አውስትራሊያ የተለያየ አይነት ብሔረሰብ ነው ያለው እና ለእነሱ ማስተዋወቅ፣ ለእነሱም አውቃቸው ጓደኞቼ ማሳወቅ አለብን ብዬ ከሰርጌ ሁለት ሳምንት ሲቀረው እንሾሽላ ቤታችን ነበረ ያው በጣም ብዙ ፎቶዎች ምናምን አሉ እና በጣም እግዚአብሔር በሚያውቀው ብዙ ሰው ነው የተደነቀው። እንደዚህ አይነት ነገር አይተናናቅም መጀመሪያ ጊዜ ናአሻ ላይ ያለ ያየ ነው ምናምን ብለው በቃ በጣም ደስ የሚል ጊዜ ነበረ። በጣም የተወራለት ሳምንት ነበር እና እንሾሽላ ነበረ ያደረግ ነው ማለት ነው። ከዛ ከእንሾሽላ ሁለት ሳምንት በኋላ ያው ሰርግ ሐሙስ ፎቶ ቀን ነበር። ሰርጋችን ሁሉ በሰላሳ ሐሙስ ፎቶ ቀን ነበረ ከሚዜዎቻችን እና የተወሰኑ ቅርብ ቅርብ ቤተሰቦች ጋር በአጋጣሚ ባለቤቴ እናት ምዚ ነው የሚኖሩት እና ከእሳቸው ጓደኞች ጋር ከእሳቸው ጋር ሆነ ያው ፓርክ ሄደን ፎቶ ተነሳ። ከዛ ውሂጄ ዛሬ ሁለት ሳምንት ማለት ነው ቤተክርስቲያን ሄደን ቅዱስ ጊዮርጊስ ቤተክርስቲያን ያው በቤተክርስቲያን ነው የተጋባ ነው ከባለቤቴ ጋር። ሰርጋችን እዛ አደረግን ማለት ነው እና በእውነት እውነት ለመናገር በጣም በጣም ደስ የሚል ነበረ። ያው በኮቪድ ምክንያት ሆል ነበረ፣ ትልቅ ፕሮግራም ልናዘጋጅ ያሰብነው ነው ባይኖርም፣ ቤተክርስቲያኑ ሆል አለው እና በዛ በተጋባንበት ቤተክርስቲያን ሆል ላይ ያሳለፍነው ነገር በጣም የተለያየ ስጦታ፣ በጣም የተለያየ ሰፕራይዝ ነው የተደረግነው። እውነት ለመናገር በጣም ነው የምናመሰግነው ለዛ ቤተክርስቲያን ምዕመን ሁሉ። እና በዚህ አጋጣሚ ምስጋናዬ ለሁላቸውም ይድረስልኝ ለማለት እወዳለሁኝ። ፍቅር አንዱ በሌላው መደሰት ነው፣ ልብ ከልብ ጋር ያለው ቁርኝት የሚወዱት ደስተኝነት፣ መሰማት፣ ማመስገን፣ ሁልጊዜም ፍቅርን መግለጽ። ባለቤቴ እውነት መናገር በጣም ደስ የሚል ነው። ኳይ በጣም ቀዝቃዛ የሆነ ሰው በጣም አስተዋይ ነው፣ በጣም ዝምተኛ የሆነ ሰው ነው እና በዚህ አጋጣሚ አንተን ስላገኘውኝ እግዚአብሔር ደግሞ አንተን ጠይቀኸኝ፣ እሺ እንድል አንተን ደግሞ እንዳገባ ፈቃደኛ ስላደረከኝ በጣም አመሰግናለሁ እና በጣም ወድሃለሁ ወደፊትም እግዚአብሔር ፈቃዱ ከሆነ ብዙ ልጆች ወልደን እግዚአብሔርን የምናስደስትበት እኛም ተደስተን ቤተሰቦቻችን የሚደሰትበት ህይወት እንዲኖረን እመኛለሁ። ያው በጣም ወድሃለሁ፣ በጣም አከብረሃለሁ። ለወዳለውኝ አመሰግናለሁ። ለኤስቢኤስ ሬዲዮ ኤልያስ ጉዲሳ ቪክቶሪያ